ኡሁሩ ኬንያታ የኬንያ ፕሬዝዳንትነት በዓለ ሲመታቸው በተፈጸመ በሦስተኛው ወር ዛሬ ሀገሪቱ አወዛጋቢ ፖለቲካዊ ትዕይንት አስተናግዳለች። የእሳቸው ተቀናቃኝ የሆኑት የተቃዋሚ ፖለቲካ ቡድን መሪ ራይላ ኦዲንጋ ከሰዓት በኋላ የኬንያ ሕዝብ መሪነት ቃለመሐላን ፈጽመዋል። እኔ ራይላ አሞሎ ኦዲንጋ የፈጣሪን ፍቃድ በሙሉ በመረዳት እንደ ኬንያ ህዝብ ፕሬዝዳንትነቴ እምነት የሚጣልበትና ለሪፐብሊኩም እውነተኛ አገልጋይ ለመሆን በጽኑ ቃል እገባለሁ። ለዚህ የኬንያ ህገ መንግሥትም ተገዥ ሆናለሁ፣ እጠብቃለሁ፣ እከላከላለሁ፣ ተገን ሆናለሁ። ስነ ስርዓቱ የተፈጸመው ኦዲንጋ የሚመሩት ብሔራዊ ላዕላዊ ህብረት በእንግሊዝኛ ማሳጠሪያው ናሳ ሀገሪቱ በጎረጎሳውያኑ አቆጣጠር ናሴ 2017 ያከናወነችው ምርጫ አሸናፊ ራይላ ኦዲንጋ መሆናቸውን የሚያሳይ አዲስ መረጃ ማግኘቱን ባሳወቀ ማግስት ነው። ናሳ አሸናፊ መሆኑን ያተተበትን ምርጫ ጠቅላይ ፍርድ ቤት የሥነ ሥርዓት ግድፈት አለበት በሚል ከሻረው በኋላ ድጋሚ ምርጫ በጥቅምት 2017 ተደርገዋል። ከዚህ ምርጫ የተቃዋሚዎቹ መሪ ራይላ ኦዲንጋ ራሳቸውን በማግለላቸው ኬንያን ለአምስት ዓመታት ያስተዳደሩት እሁሩ ኬንያታ ከቅሪ እጮዎች ጋር በመወዳደር ለተጨማሪ አምስት ዓመታት በሥልጣን የሚቆዩበትን ድል ተቀዳጅተዋል። በናሳ አመራሮች ዘንድ ድጋሚ ምርጫው እጅግ ቁጥሩ ያነሰ መራጭ የተሳተፈበት ነውና ተቀባይነት የለውም ህዝቡ ትክክለኛ ድምፁን በአምባገነንነት እርምጃ ተነፍጓል። ህዝቡ የመረጠው ራይላ ኦዲንጋን ነውና የህዝብ ፕሬዝዳንት ሆነው ቃለ መሐላ ሊፈጽሙ ይገባል በሚል ሲሟገጽ ሰንብተዋል። የዛሬውን ሥነ-ሥርዓት ወደ ትክክለኛ ዲሞክራሲ የሚያደርስ ታሪካዊ እርምጃ ሲሉ ኦዲንጋ ገልጸውታል። ዛሬ ለኬንያውያን ታሪካዊ ቀን ነው። በታሪካችን ለመጀመሪያ ጊዜ በመቶ ሺዎች የሚቆጠር ህዝብ የምርጫ ማጭበርበር ተግባር ሊያበቃ ይገባል ሲል ተሰባስቧል። የዛሬው እርምጃ የምርጫ አምባገነናዊነትን የመግቻና ትክክለኛ ዲሞክራሲን የማስፈን አንድ እርምጃ ነው። የኬንያ መንግስት ግን የዛሬውን አወዛጋቢ ህዝባዊ በዓለ ሲመት ከጥንስሱ ጀምሮ ተቃውሞታል። በህጋዊ መንገድ የተመረጠ መሪ ባለበት ሁኔታ ሌላ የመሪነት ቃለ መሐላ መፈጸም መፈንቅለ መንግስት ነው ሲል በተወካዮቹ በኩል ኮንኖታ። የሀገሪቱ ጠቅላይ አቃቢ ሕግ ጊቱ ሙጋይ ደግሞ ድርጊቱ የሞት ቅጣት የሚያስከትል ከባድ ወንጀል መሆኑን ቀደም ባሉት ሳምንታት ተናግረው ነበር። ከፍተኛ የሀገር ክደት ነው። በፈጸመው ሰውም ሆነ ሥነ ሥርዓቱን ባመቻቸ ሰው ዘንድ ይሄ የሀገር ክደት ነው። ለከፍተኛ የሀገር ክደት ቅጣቱ ምንድን ነው? ሞት ነው። ለአሁኑ ቃለ መሃላ ላይ የፈጸሙት ራይላ ኦዲንጋ በመቀጠል የሚወስዱትን እርምጃ በቀጣይ ቀናት ለሕዝብ እንደሚያሳውቁ ተናግረዋል። ቀጣይ ቀናት የጠቅላይ አቃቢ ህግንም እርምጃ የሀገሪቱን አዲስ የፖለቲካ ትኩሳት ድባብ መዳረሻ የሚያሳዩ የውጥረት ቀናት እንደሚሆኑ ግምቶች ጎልተው እየተሰሙ ነው። ለዶይቼ ቬለ ለተጠናቀረው ዘገባ ሀብታሙ ስዩም